አቃቤ ህግ አቶ ኢሳይያስ ዳኘውን በአዲስ የሙስና ወንጀል ጠርጥሬያቸዋለሁ ሲል ለፌዴራሉ ከፍተኛ ፍርድ ቤት አመልክቷል ተጨማሪ የምርመራ ጊዜ እንዲሰጠውም ጠይቋል የተጠርጣሪ ጠበቃ ጥያቄውን ተቃውሟል ፍርድ ቤት በሀምሳ ሺህ ብር ዋስ እንዲፈቱ ወስኗል መለስካቸው ማ ዝርዝሮ አለው። አቃቤ ህግ አቶ ኢሳይያስን ጠርጥሬያቸዋለሁ በሚለው የክስ ማመልከቻው እንዳተተው ከ2001 ዓ ም እስከ 2005 ዓ ም በነበረው ጊዜ የኢትዮጵያ ቴሌኮም ኤምዲፒኦ የተሰኘ ዘርፍ ዳይሬክተር ሆኖ ሰርተዋል። በዚህ ወቅት ኢዴ ከተባለ የውጭ ድርጅት ጋር ያለ ጨረታ የተፈጸመ የስራ ውል ተፈራርመዋል። በዚህም የስራ ውል ተፈጽመዋል ከተባሉት ወንጀሎች ለተወሰኑ ሠራተኞች በሰዓት ከ125 እስከ 150 የአሜሪካ ዶላር እንዲከፈላቸው አድርገዋል የሚል ነው። በዚህም ተጠቃሽ ሠራተኞች 4995 የአሜሪካ ዶላር ያልተገባ ጥቅም አግኝተዋል የሚለው ለዚህም አንድ ምስክር እንዳለው እና ሌሎችም ማስረጃዎች እንዳሉት በመግለጽ ተጨማሪ ማስረጃዎችን ለማሰባሰብ እና ምርመራ ለማድረግ የ14 ቀን ተጨማሪ ምርመራ ጊዜ እንዲሰጠው አቃቢ ህግ ጠይቋል። የተከሳሽ ጠበቃ በበኩላቸው ይህን አዲስ ክስ ተቃውመዋል። ጠበቃው አቃቤ ህግ ደንበኛቸውን ለዘጠና ሶስት ቀን ያህል አስሮ ጉዳያቸውን ሲከታተል ቆይቶ ዛሬ ይህን አዲስ ጉዳይ ለምን እንዳቀረበው ፍርድ ቤቱ ይገነዘበዋል የሚል እምነት እንዳላቸው ገልጸዋል። ቀጥለውም ደንበኛቸው ቀጥለውም ደንበኛቸውን እንደገለጹላቸው ከሆነ ይህን ውሳኔ ከቦርድ ውሳኔዎች በራሳቸው ሊሰሩት እንደማይችሉም በወቅቱም የቦርድ አባላት ከነበሩት መካከል የዛሬውን የሀገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድን ና ዶክተር ጽዮን ገብረ ሚካኤልን በስም ጠቅሰዋል ስለሆነም አቃቢ ህግ የጠየቀው ሊፈቀድለት አይገባም ደንበኛችን በዋሶ ነው በውጭ ጉዳያቸውን ይከታተሉ ሲሉ አመልክተዋል። ፍርድ ቤቱ የሁለቱንም ወገን ክርክር መርምሮ ዛሬ በሰጠው ትዕዛዝ መሠረት የአቃቤ ሕግን ጥያቄ ውድቅ አድርጎ አቶ ኢሳያስ ዳኘው በሐምሳ ሺህ ብር ዋስትና እንዲፈቱ ወስኗል። አቶ ኢሳያስ ዳኘው ከዚህ ቀደም በተጠረጠሩበት የሙስና ወንጀል የአንድ መቶ ሺህ ብር ዋስትና ሲዘው ጉዳያቸውን በውጭ ሆነው እንዲከታተሉ ተወስኖላቸው እንደነበረ ይታወሳል። ይህ ውሳኔ እስከ ትናንትና ድረስ በአቃቤ ህግ የይግባኛ ቤት ታግዶ የቆየ ቢሆንም ዋስትናው እንደገና መጽደቁ አይዘነጋም። አቃቤ ህግ በዛሬው የፍርድ ቤት ውሳኔ ላይም ይግባኝ እንደሚል ይጠበቃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።